የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቀድሚያም ርዕሶቹን በአፋር ክልል በትግራይ ኃይሎች መካከል የተቀሰቀሰው ግጭት ለጥቂት ቀናት ሲካሄድ የቆየ ነው ተባለ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከሰባተኛው አገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ እንዲደረግ ጠየቁ። የጋራ ምክር ቤቱ ማሻሻያውን የጠየቀው የአብላጫ ድምፅ የምርጫ ስርዓትን የሚከተለው የሀገሪቱ የምርጫ ስርዓት እንዲቀየር ለማድረግ ነው። በአልፋሽር በሱዳን ፈጥኖ ደራሽ ኃይል ከተያዘች ወዲህ ሰባት ጋዜጠኞች የደረሱበት አልታወቀም ተባለ። ሱዳን የፈጥኖ ደራሽ ኃይሉ በአሸባሪነት እንዲሰየም ጠየቀች። ደቡብ አፍሪቃ በሩሲያ ዩክሬን ጦርነት ውስጥ ተሳትፈው ከተያዙ ዜጎቿ የድረሱልኝ ጥሪ እንደደረሳት ገለጸች። የሀገሪቱ ፕሬዚዳንት እንደገለጹት ጦርነቱ ውስጥ እንዲሳተፉ ሰዎቹ እንዴት እንደተደረገ ምርመራ ይካሄዳል ብለዋል። እስራኤል ከግብፅ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና አወጀች። የሀገሪቱ መከላከያ ሚኒስቴር እንዳስታወቀው እርምጃው ሕገወጥ መሳሪያ ዝውውርን ለመቆጣጠር ያለመ ነው። ዜናው በዝርዝር በአፋር ክልል በትግራይ ኃይሎች መካከል የተቀሰቀሰው ግጭት ለጥቂት ቀናት ሲካሄድ የቆየ ነው ተባለ። የአፋር ክልላዊ መንግስት ትናንት ማምሻውን የህወሓት ቡድን ወደ ክልሉ ገብቶ መንደሮችን ተቆጣጥሯል በሚል ያወጣውን መግለጫ ተከትሎ ዶቸ በላይ ያነጋገራቸው ጋዜጠኛና የህግ ባለሙያ አቶ ዳንኤል ብርሃነ ግጭቱ ባለፉት ጥቂት ቀናት ሲካሄድ መቆየቱን ገልጸዋል። ግጭቱ በትግራይ ኃይሎችና ፈንግጠው በወጡት ታጣቂዎች መካከል የተካሄደ ነው የሚሉት አቶ ዳንኤል ጉዳዩን የሚያዩት በፌዴራል መንግስቱና በህወሓት ማዕቀፍ ስር ነው ከእሁድ ጀምሮ ሀራ መሬት ባሉት ልጆች እና በትግራይ ሰራዊት መካከል የተፈጠሩት ግጭቶች ትግራይ ውስጥ ካለው ፖለቲካ አንፃር እንደገና ደግሞ በመቀለ ወይም በህወሀት እና በፌዴራል መንግስት መካከል ባለ ግንኙነት ማዕቀፍ ውስጥ ነው ናቸው። መጀመሪያ ህወሀት ራሱን በፈጠረው ችግር ምክንያት ያው የትግራይ ውስጥ የፖለቲካ ልዩነት እንዲሰፋ እና ሀራ መሬት ልጆች እንዲወጡ አድርገዋል። እንደገና ከፌዴራል ጋር ካለው ፍጥጫም ጋር ደግሞ ስለተቀላቀለ ያው አንጻራዊ ድጋፍ ወይም መደጋገፍ ደግሞ እንደሚኖር ማሰብ ያም ሆኖ ግጭቱ ጉልበት የመፈታተሽ እንጂ ወደ ጦርነት አያድግም የሚል እምነት አላቸው። ትናንት ምሽት የአፋር ክልላዊ መንግስት የህወሓት ቡድን ወደ ክልሉ በመግባት ስድስት መንደሮችን በጉልበት ተቆጣጥሯል ሲል ከሷል። የአፋር ክልል ኮሚኒኬሽን ቢሮ ባወጣው መግለጫ ቡድኑ ንጹሐንን በሞርታርና በዙ 23 ደብድቧል ሲልም ወንጅሏል። መግለጫው አያይዞም ቡድኑ የፕሪቶሪያን ስምምነት በግልጽ አፍርሷል ሲልም ከሷል። ህዋት እስካሁን በአፋር ክልል ኮሚኒኬሽን ቢሮ በኩል ለቀረበበት ክስ ምላሽ አልሰጠም። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከሰባተኛው አገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ እንዲደረግ ጠየቀ። የጋራ ምክር ቤቱ ማሻሻያውን የጠየቀው የአብላጫ ድምፅ የምርጫ ስርዓትን የሚከተለው የሀገሪቱ የምርጫ ስርዓት እንዲቀየር ለማድረግ ነው። የጋራ ምክር ቤቱ አባል የሆነው የገዳ ስርዓት ለኦሮሞ ነጻነት ፓርቲ ፕሬዚዳንት የሆኑት አቶ አባ ቦኮ ሮቤሌ ታደሰ እንደገለጹት የምርጫ ህጉ እንዲቀየር የተፈለገው አፋኝ ስለሆነ ነው በሀገራችን ያለው የአብላጫ ድምፅ ምርጫ ስርዓት የህዝብን ድምፅ ያፍን የነበረ ነው። ለምሳሌ አምስት ፓርቲዎች አንድ ቦታ ቢወዳደሩና በተከታታይ አስራ ስምንት አስራ ዘጠኝ ሀያ ሀያ አንድ ሀያ ሁለት ቢያገኝ ሀያ ሁለት ያገኘው ፓርቲ ነው የሚያሸንፈው። ሌሎቹ አራቱ ፓርቲ ድምር ሰባ ስምንት ፐርሰንቱ ውድቅ ይሆናል ማለት ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከቀጣዩ ጠቅላላ ምርጫ በፊት በምርጫ ስርዓት ህጉ ምርጫ ቦርድ ባዘጋጀው የምርጫ ሰሌዳ እንዲሁም በሌሎች ጉዳዮች ላይ ማሻሻ እንዲደረግ ጥቅምት 25 ቀን 2018 ዓ ም በጽሁፍ ጠይቋል። የጋራ ምክር ቤቱ ጥያቄውን ያቀረበው ለህዝብ ተወካዮች ምክር ቤት ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት መሆኑ ታውቋል። የፓርቲዎች የጋራ ምክር ቤት እነዚህን ጥያቄዎች ያቀረበው ምርጫ ቦርድ ሰባተኛውን አገር አቀፍ ምርጫ ግንቦት 24 ቀን 2018 ዓ ም ለማካሄድ ጊዜያዊ ሰሌዳ ካወጣ ከቀናት በኋላ ነው። አልፋሽር በሱዳን ፈጥኖ ደራሽ ኃይል ከተያዘች ወዲህ ሰባት ጋዜጠኞች የደረሱበት አልታወቀም ተባለ። በሱዳን የሴሜን ዳርፉር ግዛት ርዕሰ መዲና በሆነችው አልፋሽር ባለፈው ጥቅምት 26 ቀን በሱዳን ፈጥኖ ደራሽ ኃይል ስር ከወደቀች ወዲህ ቢያንስ ሰባት ጋዜጠኞች የደረሱበት አለመታወቁን ሱዳን ትሪቡን ዘግቧል። እንደ ዘገባው በከተማዋ አጠቃላይ የስልክና የኢንተርኔት አገልግሎት መቋረጡን ተከትሎ ሁለት ሴት ጋዜጠኞችን ጨምሮ ሰባት ጋዜጠኞች ያሉበት ሁኔታ አይታወቅም። አልፋሽር በታጣቂ ቡድኑ ስር ከመውደቋ በፊት 20 ጋዜጠኞች በከተማ ውስጥ እንደነበሩም ተመልክቷል። እስካሁን አስራ ሁለት ጋዜጠኞች በአቅራቢያዋ ወደምትገኘው ወደ ታዊላ ከተማ ደርሰዋልም ተብሏል። የጋዜጠኞች መብት ተሟጋጅ ኮሚቴ ባለፈው ጥቅምት መጨረሻ ባወጣው መግለጫም ታጣቂ ቡድኑ ጋዜጠኞችን በማፈን ሰላማዊ ሰዎችን በመግደልና መረጃ በማፈን በፕሬስ ነፃነትና በሰብአዊ ክብር ላይ ቀጥተኛ ጥቃት እየፈጸመ ነው ብሏል። ሱዳን የፈጥኖ ደራሽ ኃይሉ በአሸባሪነት እንዲሰየም ጠየቀች። ኬንያ የሚገኙ አንድ የሱዳን ባለስልጣን ለጋዜጠኞች እንደገለጹት ታጣቂ ኃይሉ አሸባሪ ተብሎ እንዲሰየም ጠይቀዋል። የተባበሩት አረብ መሬትስ የተራቀቁ የጦር መሳሪያዎችን ለፈጥኖ ደራሽ ኃይሉ ታቀርባለች ሲሉም በአልፋሽር ተፈጸመ ባሉት የዘር ማጥፋት ወንጀል ተባብራለች ሲሉ ከሰዋል። በናይሮቢ የሱዳን ጉዳይ አስፈጻሚ የሆኑት መሐመድ ኦስማን አካሻ እንደገለጹት መሳሪያዎቹ የሚቀርቡት በስም ካልጠቀሷቸው ጎረቤት ሀገራት እርዳታ ነው። በአልፋሽርና በዳርፉር ሁኔታ ገለልተኛ ወገን የተጣራ መረጃ አለ ያሉት ጉዳይ አስፈጻሚው በምርመራ ውጤቱም ዋና የጦር መሳሪያ አቅራቢዋ የተባበሩት አረብ መሬት መሆኗን ገልጸዋል። ያም ሆኖ የተባበሩት አረብ መሬት የሱዳንን ፈጥኖ ደራሽ ኃይል ድጋፍ ትሰጣለች የሚለውን ወቀሳ አስተባብላለች። ደቡብ አፍሪካ በሩሲያ ዩክሬን ጦርነት ውስጥ ተሳትፈው ከተያዙ ዜጎቿ የድረሱልኝ ጥሪ እንደደረሳት ገለጸች። በምስራቅ ዩክሬን ውስጥ በዳንቦስ ግዛት ውስጥ ከቅጥረኛ ቡድኖች ጋር እየተዋጉ ነው ተብሎ የሚታመኑ 17 የደቡብ አፍሪቃ ዜጎች ወደ አገራቸው ለመመለስ የሀገራቸው መንግስት እንዲረዳቸው ተማጽነዋል ሲል የደቡብ አፍሪካ መንግስት አስታውቋል። የደቡብ አፍሪቃው ፕሬዚዳንት ሲርል ራማፎዛ ዛሬ ባወጡት መግለጫ ጦርነቱ በተባባሰበት በዶንባስ አካባቢ የተያዙና ዕድሜያቸው ከ20 እስከ 39 ዓመት በሆኑ 17 ደቡብ አፍሪቃውያን ወንዶች ወደ አገራቸው ለመመለስ የሚጠይቅ አስጨናቂ ጥሪ ተቀብለናል ብለዋል። ደቡብ አፍሪቃውያኑ በሩሲያ ዩክሬን ጦርነት ውስጥ የተሳተፉት ትርፋማ በሆነ ስራ ውል ሰበብ ተታለው ቅጥረኛ ኃይሎችን በመቀላቀል ነበርም ብሏል። ደቡብ አፍሪቃውያኑ የሚዋጉት ለሩሲያ ይሁን ለዩክሬን ግልጽ አለመሆኑንም ዘገባው አመልክቷል። ፕሬዚዳንት ሲሪል ራማፎዛ ሰዎቹ እንዴት በጦርነት ውስጥ እንዲሳተፉ እንደተደረገ ምርመራ እንዲካሄድ አዘዋል። በደቡብ አፍሪቃ ዜጎች ያለመንግስት ፈቃድ ለውጭ ሀገር ጦር መዋጋት ሕገወጥ ነው። ይህ ዶቼ ቬለ ነው። እስራኤል ከግብፅ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና አወጀች። የሀገሪቱ መከላከያ ሚኒስትር እስራኤል ካትስ በግብፅ አዋሳኝ ድንበር ላይ በግምት 200 ኪሎ ሜትር አካባቢ የተዘጋ ወታደራዊ ቀጠና እንዲሆን ማዘዙንም ዛሬ ሐሙስ አስታውቀዋል። እርምጃው እየጨመረ የመጣውን በሰው አልባ አውሮፕላን ወደ ጋዛ የሚደረገውን የጦር መሳሪያ ዝውውር ለመግታት እያለመ ነው ተብሏል። የመከላከያ ሚኒስትር ካትስ እንደተናገሩት የእስራኤል ጦር ሕጎቹን በዚሁ መሰረት እንዲያሻሽል መመሪያ ተሰጥቷል። በድንበር ላይ ያለ ሰው አልባ የጦር አውሮፕላን ዝውውርን በአሸባሪነት ለመፈረጅም የእስራኤል የደህንነት ኤጀንሲ ጋር መስማማታቸውን ገልጸዋል። በሰው አልባ አውሮፕላን የሚደረገው የጦር መሳሪያ ዝውውር የጋዛ ጦርነት አካል ሲሆን ይህም ጠላቶቻችንን ለማስታጠቅ ታስቦ ነው ብለዋል። ይህንን ለማስቆም ማንኛውንም ዘዴ ጥቅም ላይ ይውላል ሲሉም የመከላከያ ሚኒስትሩ ተናግረዋል። ውሳኔው የእስራኤል ጦር ከፊል አውቶማቲክ ሽጉጦችን ጨምሮ የጦር መሳሪያዎችን በድሮን ወደ ግብጽ ድንበር ለማዘዋወር የተደረገ ሙከራን ሁለት ጊዜ ማክሸፉን በቅርቡ መግለጹን ተከትሎ ነው። ያለፈው ማክሰኞ የተለቀቀው ወታደራዊ መግለጫ እንደሚያመለክተው በቁጥጥር ስር የዋለው ሰው አልባ አውሮፕላን አስር ሽጉጦችን ይዞ ነበር። ይህ ዶቼ ቬለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። በአፋር ክልል በትግራይ ኃይሎች መካከል የተቀሰቀሰው ግጭት ለጥቂት ቀናት ሲካሄድ የቆየ ነው ተባለ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከሰባተኛው አገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ እንዲደረግ ጠየቀ። የጋራ ምክር ቤት ማሻሻያውን የጠየቀው የአብላጫ ድምፅ ምርጫ ስርዓትን የሚከተለው የሀገሪቱ የምርጫ ስርዓት እንዲቀየር ለማድረግ ነው። አልፋሽር በሱዳን ፈጥኖ ደራሽ ኃይል ከተያዘች ወዲህ ሰባት ጋዜጠኞች የደረሱበት አልታወቀም ተባለ። ሱዳን የፈጥኖ ደራሽ ኃይሉ በአሸባሪነት እንዲሰየም ጠየቀች። ኬንያ የሚገኙ አንድ የሱዳን ባለስልጣን ለጋዜጠኞች እንደገለጹት የተባበሩት አረብ ኤምሬት የተራቀቁ የጦር መሳሪያዎችን ለፈጥኖ ደራሽ ኃይሉ ታቀርባለች ሲሉም ከሰዋል። ደቡብ አፍሪካ በሩሲያ ዩክሬን ጦርነት ውስጥ ተሳትፈው ከተያዙ ዜጎቿ የድረሱልኝ ጥሪ እንደደረሳት ገለጸች። እስራኤል ከግብፅ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና ወጀች። የሀገሪቱ መከላከያ ሚኒስትር እንዳስታወቀው እርምጃው የተወሰደው ህገወጥ የመሳሪያ ዝውውርን ለመቆጣጠር ነው። ዜናው አበቃ። የዓለም ዜና ያቀረበችልንን ፀሐይ ጫኔን አመሰግናለሁ።